የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሑድ መጋቢት 17 2015 ዓ ም ዝግጅታችን ጀመረ። መንግስት ከሚያደርገው ነገር ከእሱ ከክልከላው በተጨማሪ ኢትዮጵያ ውስጥ በጣም ከፍተኛው ስጋት ኢንፎርማል የሆነው ጥቃት፣ ይሄ በመንጋ የሚደርስብሽ ፍረጃ፣ ግለሰብ ነው አግቶ ገንዘብ የሚጠይቅሽ። አሁን እኮ ከመንግስት በላይ የሆኑ ኢንፎርማል ግሩፖች ተፈጥረዋል። በሰሜን ኢትዮጵያ ጥቃት የደረሰባቸውን ሴቶች ድምጽ ማሰማት በመቻሏ የዘንድሮ ዓለም አቀፍ ጽኑ ሴቶች ሽልማት ተሸላሚ የሆነችውን ኢትዮጵያዊቷን ጋዜጠኛ ማዕዛ መሐመድን ነው የሰማችሁት። በስቱዲያችን በእንግድነት ተገኝታ በኢትዮጵያ እያደገ ስለሄደው የነጻ ፕሬስ አፈና እና ሌሎች ጉዳዮች ቆይታ አድርገናል። ለምንም ክፍያ ያለምንም ውጣ ውረድ ማስተናገድ የሚቻልበት ሁኔታ ካለ ደግሞ ያ በጣም ጥሩ ነው በጣም ጥሩ ነገር ነው። ግን ደግሞ እንዴት ነው የሚተገበረው? እንዴት ነው ከመብትም ከህግ ጋርም በተጣጣመ ሁኔታ ይህን የሚያደርገው? ከሄዱም በኋላ ምን አይነት ነው ያለው ፎሎ አፑን፣ ችግሮችም ካሉ የመከታተያ ሜካኒዝሙ ምንድን ነው የሚለውም መታየት ይኖርበታል። ሲተገበር ኢትዮጵያውያን ለሰብአዊ መብት ጥሰቶች ሳይጋለጡ ለስራ ወደ ውጭ ሀገራት መሄድ የሚችሉበትን መንገድ መንግስት መግለጹን ተከትሎ ያነጋገርናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን የህፃናት እና ሴቶች መብቶች ኮሚሽነር መስከረም ሰላም ገስጥን ነው የሰማችሁት ወደ በኋላ ላይ እንመለስበታለን ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለት እሁድ መጋቢት 17 2015 ዓ ም የመስታወት ዝግጅታችን እነሆ ጀምሯል ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን በምሽቱ መሰናዷችን የተለያዩ ማህበራዊ እና ኢኮኖሚያዊ ጉዳዮችን እያነሳን እንዳስሳለን። ዘና የሚያደርገዋችሁን ሙዚቃዎችም አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ ምክትል ፕሬዚዳንት ካሜላ ሃሪስ አንድ ሳምንት የሚፈጀውን የአፍሪካ ቆይታቸውን ለመጀመር ዛሬ ጋና ገብተዋል። ዩናይትድ ስቴትስ ከአፍሪካ አህጉራት ጋር ያላትን ግንኙነት ለማጠናከር ዛሬ በጋና የተጀመረው ጉዞ ወደ ታንዛኒያና ዛምቢያም ይሻገራል። ካማላ ሐሪስ ዛሬ እሁድ በጋና ዋና ከተማ ሲያርፉ በትምህርት ቤት ተማሪዎች በከበሮና በዳንስ በታጀበ ዝግጅት አቀባበል ተደርጎላቸዋል። ጋና ከቅርብ ጊዜ ወዲህ የጸጥታና የኢኮኖሚ ችግሮች ቢጋረጡባትም በአፍሪካ በጣም የተረጋጋ ዲሞክራሲ ያላት ሀገር ተብላ ትታወቃለች። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ደቡባዊ ዩናይትድ ስቴትስ ግዛቶችን በመታው ከባድ አውሎ ነፋስ ምክንያት የ26 ሰዎች ህይወት ማለፉን ተከትሎ የአስቸኳይ ጊዜ አዋጅ አወጡ። አደጋው በከፍተኛ ሁኔታ ያጠቃው ሚሲሲፒ ውስጥ የሚገኙ አራት አውራጃዎችን ሲሆን እስካሁን የ25ቱ ሰዎች ህይወት ያለፈው ከነዚህ አካባቢዎች ነው። አንድ ሰው ደግሞ በአላባማ ህይወቱ አልፏል። ከባድ አውሎ ነፋስ ያጠቃቸው እና የአስቸኳይ ጊዜ አዋጆ ያካተታቸው የሚሲሲፒ አውራጃዎች ኬሮል፣ ሃምፕሬስ፣ ሞንሮ እና ሻርኪ ሲሆኑ በተለይ የሮሊንግ እና ፎርክ እንዲሁም የሲልቨር ሲቲ ከተማ ጉዳቱ በከፍተኛ ሁኔታ ያጠቃቸው ናቸው። የአስቸኳይ ጊዜ አዋጁ በአደጋው የተጎዱ ሰዎችን በነፃ ድጋፍ የሚያገኙበትን መንገድ የሚያመቻች ሲሆን ድጋፉ እርዳታና ብድርንም ይጨምራል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቲክቶክ የተሰኘው ቁጥሩ እጅግ የበዛ ተጠቃሚ ያለውና አጭር ምስሎችን ለማጋራት የሚያስችለው የኢንተርኔት መተግበሪያ የደህንነት ስጋትነቱን ለመግታት ከዩናይትድ ስቴትስ ምክር ቤት ህግ አውጪዎች ጥረታቸውን እንደሚቀጥሉ የምክር ቤቱ አፈ ጉባኤ ኬቨን ማካርቲ ዛሬ እሁድ ተናገሩ። በቻይና በሚገኘው ባይት ዳንስ ባለቤትነት የተያዘውን ቲክቶክ በዩናይትድ ስቴትስ እንዲታገድ ወይም ፕሬዚዳንት ጆ ባይደን አስተዳደር ማገድ እንዲችል ህጋዊ ስልጣን እንዲሰጠው የሚጠይቁ ክፊቶች በምክር ቤቱ ካሉ ሁሉም ህግ አውጪዎች ግፊት እየጨመረ ነው። ማካርቲ ዛሬ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ አሜሪካውያንን ከቻይና ኮሚኒስት ፓርቲ ተለዋዋጭ ቴክኖሎጂ ጫና ለመጠበቅ ምክር ቤቱ ህግ በማውጣት ወደፊት እንደሚራመድ ዝተዋል። ቲክቶክ በተሰኘው ቁጥሩ እጅግ የበዛ ተጠቃሚ ያለው እና አጭር ምስሎችን ለማጋራት የሚያስችለው የኢንተርኔት መተግበሪያ መታገድ እንደሌለበት ለማስረዳት የኩባንያው ሊቀመንበር እና ዋና ስራ አስፈጻሚ ሻው ዚቹ ከዩናይትድ ስቴትስ ምክር ቤት ፊት ቀርበው ከአባላቱ ለቀረቡላቸው ጥያቄዎች መልስ ሰጥተው ነበር። ማካርቲ በዛሬው የትዊተር ገጽ መልእክታቸውም ምክር ቤቱ በዚህ መተግበሪያ ላይ ውሳኔውን እንደሚያስተላልፍ አስታውቀዋል። አድማጮች ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሬ የመስታወት ዝግጅቶቻችን ጋር አብራችሁን ቆዩ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መጋቢት 17 2015 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በአሁን ሰዓት የሚገመተው ሀምሳ ሺህ ወይም ከዛ በላይ ኢትዮጵያውያንና ያው ደግሞ ኤርትራውያኖችም አሉ። ሳረዴ ክሊኒክ ማለትም ቅዳሜ ቅዳሜ የሚከፈት የነጻ ክሊኒክ በኮሚኒቲያችን ለመክፈት ተነስተናል። እዛ ላይ ደግሞ አሁን እንግዲህ ትልቅ ስራ አለብን። ይህ የሰማችኋቸው በዩናይትድ ስቴትስ ቴክሳስ ግዛት ዳላስ ከተማ የሚገኘው የኢትዮጵያውያን ህብረተሰብ ማዕከል ፕሬዚዳንት የሆኑትን ወይዘሮ አዲስ ጥበቡን ነው። ማዕከሉ ለኢትዮጵያውያን ማህበረሰብ እየሰጠ የሚገኘውን አገልግሎት በምሽቱ ያስቃኙናል። ሌሊ፣ ሳምንቱ እንዴት ነበር? ሳምንቱ ደሬ እንግዲህ እንደተለመደው በስራ ተወጥረን ነው ያለፈው። ግን ደግሞ እዚህ ዩናይትድ ስቴትስ ያኮማትረን የሰነበተው ብርድ መውጣቱን የሚያበስረው የጸደይ ወቅት ጀምሯል። ጠፍተው የከረሙት አበቦችም ፈካፈካት ማለት ጀምሯል። ስለዚህ ትንሽ መንፈስን ነቃ የሚያደርግ ሳምንት ነበር። አዎ እንደውም እዚህ አሜሪካ ይህ ወቅት መግባቱን የሚያበስሩት ቸሪ ብሎሰም ብለው የሚጠሩት አንድ ከጃፓን የመጣ የቸሪ ዛፍ ዝርያ አበቦችን ሲያቆጠቁጡ የመመልከት ባህል አላቸው። ልክ ነገሬ። እንደውም ይሄ ዛፍ ከጃፓን ህዝብ ለአሜሪካ ወዳጅነት እንደ አውሮፓውያን አቆጣጠር በ1912 በስጦታነት ከተሰጠ ጊዜ ጀምሮ ዛፎቹ ማበብ ሲጀምሩ እስከ አንድ ነጥብ አምስት ሚሊዮን የሚደርሱ ቱሪስቶች እንደሚመለከቱት መረጃዎች ያሳያል። ስለዚህ እኛም እንደ አበቦቹ ፈካ ደመቅ በሚያደርግ ሙዚቃ ነው ዝግጅታችንን የምንጀምረው ነዋ። የደበበ ጸዳል፣ ውበቷ፣ የደም ግባቷ ይለናል about የተከበበ የማይሰለች ስራዎች አንዱ የሆነውን ጸዳል ውበቷ የተሰኘ ሙዚቃውን ነው ሰምተን የተመለስ ነው። እንግዲህ ወደ ቀዳሚው መሰናዷችን እናልፋለን። የጽኑ ሴቶች ሽልማት የዩናይትድ ስቴትስ መንግስት በዋይት ሀውስ ቤተ መንግስት ባካሄደው አስራ ሰባተኛው ዓለም አቀፍ ውመን ኦፍ ካሬጅ ወይም ጽኑ ሴቶች ሽልማት ከተለያዩ የዓለም ሀገራት ለተመረጡ አስራ አንድ ሴቶች ሰጥቷል። ሽልማቱ በሰላም፣ ፍትህ፣ ሰብአዊ መብቶችና እኩልነት ዙሪያ ለሚሰሩና ጥንካሬና መስዋዕትነትን ላሳዩ ሴቶች የሚሰጥ ሲሆን ዘንድሮ ሽልማቱን ካገኙ ሴቶች መካከል አንዷ ኢትዮጵያዊቷ ጋዜጠኛ መዓዛ መሐመድ ናት። መዓዛ ዘባቸውን ሴቶች አነጋግራ ድምፃቸውን በማሰማቷ ነው ሽልማቱ የተሰጣት። ሊሊ እንግዲህ መዓዛን አግኝተሽ ስለ ስራዎቿና በኢትዮጵያ ስላለው የሚዲያ ሁኔታ አነጋግረሻታል። ወደዚያው እንለፍ። መሐመድ የዩናይትድ ስቴትስ መንግስት በየዓመቱ የሚሰጠው የኢንተርናሽናል ወመን ኦፍ ካሬጅ ወይም ደግሞ ዓለም አቀፍ ጽኑ ሴቶች ሽልማት ዘንድሮ ከተሸለሙ 11 ሴቶች መካከል አንዷ ነሽ። ዛሬ ደግሞ እንግዳችን ሆነሽ በአሜሪካ ድምጽ ራዲዮ ስለተገኘች በጣም እናመሰግናለን። እኔም በጣም አመሰግናለሁ ስቱዲዮዎቹ ድረስ ላይ ጋበዛችሁኝ፣ እግዚአብሔር ያክብርልኝ። እሺ እንግዲህ የዓለም አቀፍ ጽኑ ሴቶች ሽልማትን ከተቀበልሽ በኋላ በተለያዩ የአሜሪካ ግዛቶች ስትዘዋወር ይቆይተሻል። ካሊፎርኒያ ግዛት ላይ ደግሞ በሎስ አንጀለስ ከተማም አንድ ሽልማት እንደተቀበልሽ ሰምቻለሁ። እስኪ ምን አይነት ሽልማት ነው? አጠቃላይ በተለያዩ ግዛቶች ያደረግሻቸው ጉዞዎች ስ ምን ይመስሉ ነበር? አመሰግናለሁ እዚህ ዋይት ሀውስ ላይ ፕሮግራሙ ከተካሄደ በኋላ ማርች ኤት ላይ የእውቅና ሽልማቱ ከተሰጠ በኋላ አስራ አንዱ ሴቶች ወደ ተለያየ ስቴት ተከፋፍለን ነበር። እኔ ሄድኩት ወደ ዳላስ ነበር። እዛ የነበረን ቆይታ በጣም ብዙ በ በሰብዊ መብት ላይ የሚሰሩ ዩኒቨርሲቲዎች ላይ ሌክቸር የሚያደርጉ የሰብዊ መብት ተከራካሪዎችን እንደዚሁም ከሚዲያ ጋር የተገናኙ ቦታዎችን እና ይጠቅሙናል ብለን የሚታሰቡ አካላቶችን በሙሉ እንድናገኝ፣ ኤክስፔሪንስ እንድናደርግ፣ ሀሳባችንን እንድናካፈል የተለያዩ የፓናል ዲስከሽኖች ነበሩን። ሀሳባችንን እማቅርበናል፣ መነሻ ጽሁፎችን ያመጣን፣ ከሚመለከታቸው አካላት ጋር በብዙ መልኩ ተወያይተናል። ከመሄዳችን በፊት እንደዛው እዚሁ ዲሲ ላይ የተለያየ ፕሮግራም ነበረን። ከዛ በኋላ ሎስ አንጀለስ ላይ ሁሉም ሴቶች አንድ ላይ ተሰበሰብን ማለት ነው፣ ከተለያየ ስቴት ተበታትነን የነበርነው። ሌላ የነበረው ሌላኛው የእውቅና ሽልማት አሜሪካን ኢንተርናሽናል ዊመን ኦፍ አንደርስታንዲንግ የሚባል ተቋም አለ። ያ ተቋም እንደገና ለዚህ ለአስራ አንዱ ሴቶች ሌላ የእውቅና ሽልማት የሰጠበት ትልቅ የራት ፕሮግራም ነበረ። እንግዲህ ያ የአሜሪካ የውጭ ጉዳይ ሚኒስትር እንዳስታወቀው እኛም የተለያዩ ሚዲያዎችም እንደዘገቡት ይህንን ሽልማት እንድታገኝ ምክንያት ከሆኑ ዘገባዎች ውስጥ መካከል አንዱ በሰሜን ኢትዮጵያ በተካሄደው ጦርነት ጥቃት የደረሰባቸው ሴቶች በቦታው ሄደሽ አነጋግረሽ ድምጻቸው እንዲሰማ ማድረግሽ ነው እና እስኪ የት የት አካባቢዎች ነው የሄድሽው? በማን ነው ጥቃት የደረሰባቸው? ያ በዚህ በሰሜን አገራችን ክፍል ላይ በነበረው ጦርነት ሁሉም ሰው የአደጋው ተጋላጭ ነው። ሁሉም ሲቪሊያን ያልታጠቀው በሙሉ እንኳን አይደለም ሲቪሊያኑ፣ ታጥቆ ያለውም በመቶ ሺዎች የሚቆጠር ሰዎችን አጥተናል። ያ ራሱ ትልቅ ዋጋ የከፈልንበት ሂደት ነው። በተጨማሪ ደግሞ ምንም የጉዳዩ ቀጥተኛ ተሳታፊ ያልሆኑ ራሳቸውን መከላከል የማይችሉ ህጻናትና ሴቶች ለጥቃት ሰለባ ሆነዋል። አንዳንዴ ያሰብሽበት ያመንሽበት እና ዋጋ የምትከፊበት ጉዳይ ሲሆን እሱ ኦኬ፣ ቤትሽ በተቀመጥሽበት በኑሮሽ ላይ የሚመጣ ሲሆን መከላከል እንኳናችን እና ትኩረት አድርጌ ሲሰራ የነበረው ሴቶቹ ላይ እና ህጻናቶቹ ላይ ነበር። በተለይም ደግሞ ፆታዊ ጥቃት የደረሰባቸውን ኮላትራል ዳሜጅ አይደለም። ይሄ ፆታዊ ጥቃት ኦን ፐርፐዝ የሚደረግ በጦር ሜዳ ያለብሽን ሽንፈትና በደል ሁሉ የምትወጪበት ከምንም ከጦርነት ከማሸነፍ ከመሸነፍ ጋር የማይገናኝ ግን ደግሞ ሴት ስለሆኑ ብቻ ይሄ ጥቃት የደረሰባቸው ብዙ ሺዎች አሉ። እኔ ላገኘው የቻልኩት ጥቂቶችን ነው፣ ከሺዎቹ እና እነሱ ጋር ቀጥታ በያሉበት የሄድኩኝ የሚችለው በያሉበት ቦታ ነው ኢንተርቪዎችን ማድረግ ችዬ ነበር። ክፍት ቦታዎች ወይም ደግሞ ከጦርነት ጋር ተያዛቸው ጦርነትን ባለበት ቦታ ላይ የሄድኩባቸው ቦታዎች አሉ። በጎንደር በደባርቅ ንፋስ መውጫ፣ በወሎ እንደዚሁ በደሴ ወልዲያ አካባቢ፣ ከዛ መጨረሻ ላይ ወደ አፋር አካባቢ መሄድ ችዬ ነበረ። በዚህ ጦርነት ምክንያት ለጾታዊ ጥቃት የተጋለጡ ሴቶችን ኢንተርቪው ከማድረግ ከፍ ብሎ ምናልባት ደግሞ በሌሎች በአማራ ኤመርጀንሲ ፈንድ አማካኝነት የተለያየ ሕክምና እንዲያገኙ ሳይኮሎጂካል ትሬፒ እንዲያገኙ ጥረት ስናደርግ ነበረ እንግዲህ እነዚህ ሴቶች የበቀል መወጫ ሆነዋል ትያለሽ እና በማን ነው ጥቃቱ የደረሰባቸው የበቀል መወጫ ንስንስ ጦርነት ላይ የሚደረግ ጉዳት የሚጠበቅ ስትዋጊ ሲቪሊያንስ ሊሞቱ ይችላሉ ኮላትራል ዳሜጅ ነው የሚጠበቅ ግን ጦርነት ስላለ የሴቶች መደፈር ኮላትራል ዳሜጅ ሊሆን አይችልም ፐርፐዚ ካልተደረገ በእቅድ ካልተደረገ፣ አስባለሁ ጥቃት የደረሰባቸው ጾታዊ ጥቃት የደረሰባቸው በቲፔልፍ ወታደሮች ከተማውን ተቆጣጥሮ በነበረበት ወቅት ጥቃት፣ ለምሳሌ ንፋስ መውጫ ላይ ስምንት ቀን የቆዩት እኔ አንድ አካባቢ ላይ ንፋስ መውጫ ላይ ብቻ ያናገርኳቸው አንድ አካባቢ ላይ ሰባ አራት ሴቶች ተደፍረዋል። ስምንት ቀን በቆዩባት ወቅት ማለት ይሄን ያገኘኋቸው ራሳቸውን መናገር የፈለጉ ተጨማሪ ቦታ ሰቆጣ አካባቢ እንደዚሁ ሄጄ ነበርና ማንነታቸው ሴትነታቸውን የተጠቀሙባቸው። ለዛ ነው እንደ በቀል ማየው። የትም ቦታ ቢፈጸም የትም ቦታ ቢደረግ፣ ጾታዊ ጥቃት ከሆነ በቅል የሚደረግ ነው ሆን ተብሎ የሚደረግ ነው እንጂ ድንገት የሚያጋጥም ነገር ስላልሆነ ነው እንደ በቀል ኮንሲደር እንግዲህ በሰሜን ኢትዮጵያ ግጭቱ በተስፋፋባቸው የትግራይ፣ የአማራ፣ የአፋር አካባቢዎች ፆታዊ ጥቃትን አሁን ያልሽውን ጨምሮ በርካታ የጦር ወንጀሎች ተፈጽመዋል። ይህንን ደግሞ ዓለም አቀፍ ተቋማት፣ የመብት ቡድኖች አስታውቀዋል። እንግዲህ መዓዛ ግን በአማራና በአፋር ክልል ብቻ ጥቃት የደረሰባቸውን ሴቶች ድምጽ ነው ያሰማችው። በትግራይ ጥቃት የደረሰባቸውን ሴቶች ድምጽ አልሆነችም። በዚህም ወገኝተኝነት አሳይታለች ይሉሻልና ይህንን ወቀሳ እንዴት ታይዋለች? ወደ ትግራይ አካባቢ አካባቢ አልሄድሽም። ትክክለኛ ጥያቄ ነው የሚነሳ ጥያቄ ነው። አንደኛ በጣም ሁልጊዜ ይገርመኛል። ያው ማዛ አማራ ናት። ስለዚህ አማራ ስለሆነች የሚነሳባት ጥያቄ ነው። የትኛውንም የትግራይ አክቲቪስት እና በትግራይ አካባቢ የተወለድ ሰው እነዚ ጥያቄ አጠይቁ። ለምን ለአማራ አልጮክም የሚባልና ቻሌንጅ የሚደረግ ትግራይ አይቻልም። እስካሁን ድረስ ኤኒዌይ መጠየቁ ፕራውድ ያደርገኛል። ጥሩ ነው። ሰውነት የሚሰማኝ ሰውናት ብለው ተረድተውኝ ነው ብዬ ስለማስብ ማለት ነው። እኔ ክፍት ሆኖ መሄድ እስከቻልኩበት ርቀት ድረስ እሄዳለሁ። ያየሁትን የሰማሁትን መሰክራለሁ። በአሉባልታና በወሬ በምናምን ወደኋላ ምቀር አይነት ሴት አይደለሁም። ግን ለትግራይ ለምን አልዘገብሽ የሚሉኛል እና በአይኔ ያየሁትን እውነት ያጋሩኝን ህመም ሳልዘግብ አልቀርም። ሁለተኛው ፖይንት ልክ እንደ ማንኛውም ሰው ነው የትግራይን ሪፖርት የምሰማው ሊሂድ ብቲል መሄዳችው ነበር። በህወሀት ቁጥጥር ስር ነበር። ህወሀት ማለት ትላንትና ስታገሉ የነበረ ድርጅት ነው። በአምባገነነት የምናውቀው ነው እና ያ ህዝብ እዛ ውስጥ እንዳላቃለው ትግሉ እንደዛ እንደነበር አውቃለሁ። ጦርነቱ ላይ ግን እኔ የጦርነት ዘጋቢ አይደለሁም። ሲቪሊያኑ ነው የሚዘግበው፣ ሲቪል ክራይሲሱ ነው የሚዘግበው በቦታው ሄጄ ባየው ብሰማው እና ህመማቸውን ብጋራ በጣም ደስ ከሚለኝ ሰው ያን አደርጋለሁኝም ወደፊትም አድርገው ነው። ግን እኛም ሁላችንም ስንሰማ የነበረው የትግራይ ጉዳይ ከኢንተርናሽናል ሚዲያ ነው፣ ከተለያዩ ዓለም አቀፍ የሰብዓዊ መብት ተቋማት ነው። ያልተነገረለት አይደለም። በነገራችን ላይ ብዙ ተነግሮለታል። በብዙ ዓለም አቀፍ ተቋማት፣ የሰብዓዊ መብት ተሟጋቾች፣ የአሜሪካን መንግስት ጭምር አቋም ይዞ ይህንን ሪፖርት ያደረገበት ነው። ያን ሪፖርት ተቀብለን እንደ አንድ ሚዲያ እኛም ዘግበናል። በቦታው ሄደን ማጣራት አልቻለም። አዎ የአቅም እንደገናም ደግሞ ሁኔታው ምቹ ስላልነበረ ክፍት ስላልነበር ቦታው ላይ ሄደን መዘገብ አልቻለም። ዛዳዝ ኖት ሚን ግን የደረሰባቸው እንዲናይ ማድረግ አይደለም። ሪፖርት ያደረግኩትን ይሄን ካወቅኩኝ ሪፖርት ያልተደረገውን ማሰብ መገመት አያቅተኝም። የታፈነ ነገር ዝም የተባለ ነገር እንዳለ መረዳት አያቅተኝም። ግን እውነት መናገር በትክክለኛው ወይም በሚገባው አቅም ልክ ባይዘገብም ተዘግቧል። ዓለም አቀፍ ሚዲያ እንደውም ያልተዘገበው ኢግኖር የተደረገው የአማራው ጉዳይ ነው። የትኛውም ዓለም አቀፍ ተቋም ጉዳዩን በሙሉ እኔ እንደውም አሁን የደከመኝ ነገር በየኢንተርናሽናል ሚዲያው ጉዳዩ የትግራይ ብቻ አድርገው የሚጠይቁኝ ጥያቄ ነው። ስናትብ የትግራይ የሰሜኑ ክፍል በሙሉ በሶስት ክልላዊ መንግስት ቦታዎች ላይ ነበር ጦርነቱ ሲካሄድ ነበር። ሰሜኑ ላይ የተካሄደ ነው ጥቃቱም በደኑም ግፉም 我通。 የሆነው በእነዚህ ሶስት ክልሎች አካባቢ ነው። የሰሜን ኢትዮጵያ አጠቃላይ ግጭት ትግራይንም አፋርንም አማራ ክልልንም የሚነካ ግጭት ነው። በሶስቱም ክልሎች ውስጥ የሚኖሩ ሲቪል ማህበረሰቦች በዋናነት ተጎጂ የሆኑበት ጦርነት ነው። እኛም እንደ ሚዲያ በትግራይ ያሉ አክቲቪስቶች ሆኑ በሌላም ስናገኝ ተመሳሳይ ጥያቄዎችን እናቀርብላቸዋለን እና አንች አንቺ እንዳልሹ በስራዎች በብዛት ትኩረት ያደረግሹ ግጭቱ ላይ ጥቃት የደረሰበትን ሲቪል ማህበረሰቡ ላይ ነው። በትግራይም ይሄ ሲቪል ማህበረሰቡ ከፍተኛ ጉዳት ደርሶበታል። እና እንግዲህ ከሰላም ስምምነቱ በኋላ መንገድ ከተከፈተ በኋላ እና መግባት መውጣት ከተቻለ በኋላ ምናልባት ለመሄድ ሙከራ አድርገሽ ነበር ወይ ወይም ደግሞ ሙከራ የማድረጉ ሀሳብ አለሽ ወይ? እንዴት አይኖረኝም። ማለት እንኳን እኔ አንድ ኢትዮጵያዊ ያልሆነ ሰው እንኳን ጋዜጠኛ ስለሆነ ብቻ መዘገብ ማየት ስላለበት ብቻ እየጠየቀ ነው ይሄንን ቦታ ለማየት ለመግባት ሪፖርቶችን ለማቅረብ እንደውም የሚገርምሽ ነገር የሰላም ስምምነቱ ከተካሄደ በኋላ ቴንግስ በጣም እየጠበቡ ነው የመጡት። እንደፈለግሽ ትግራይ ክልል እንደፈለግሽ ሄደሽ ዘግበሽ መውጣት የምትችበት እድል የለም። ግን እንደ ማንኛውም ጋዜጠኛ አሁን እስኪ በአይኔ ማየት መዘገብ እፈልጋለሁ። እንግዲህ ስለ ወገንተኝነት ከነሳን አይቀር የኢትዮጵያ ሚዲያ በአብዛኛው ጽንፍ በመያዝ እንደ ችግር ይታይበታል። በተለይ ማህበራዊ ሚዲያው የአንቺ ሚዲያ የሚገኝበት ማህበራዊ ሚዲያ ለአንድ ብሄር፣ ለአንድ ሃይማኖት፣ ለአንድ ቡድን ብቻ ወግኖ ዘገባዎችን የማቅረብ ያ ሂደት በተለይ ይሄ ሙሉ መረጃን ሁሉን ነገር ያካተተ መረጃ እንዲሰጥ የሚጠበቀው የጋዜጠኝነት ስራን አደጋ ላይ ጥሎታል የሚሉ የተለያዩ አስተያየቶች አሉ። ና አንቺ ይህንን እንዴት ታየዋለሽ? እንዲና የምታደረግ ነገር አይደለም። ቴሌቪዝሙ ወይም ጆርናሊዝሙ ምናምን ብቻ አይደለም። ፖለቲካው ወደንም ጠላንም የደምናያጥንት ፖለቲካ ሆኗል። ሰው ሪፖርቶች እና ጋዜጠኝነት ምናምን ገለልተኝነት የሚጠይቁ ብዙ ነገሮች አሉ። የሰብዓዊ መብት እንቅስቃሴዎች ምናምን ባያዝ ባያደርጉ ነው ሚገርመኝ። እኔ ለምን በዚህ ሁሉ ነባራዊ ሁኔታ ውስጥ ቁጭ ብለሽ እኔ አይን ይሄንን አልዘግብም ቢኮዝ አማራ ያስብለኛል ያስፈርጀኛል ብኝ የማልፍሰው አይደለሁም። እኔ የማምንበት ነገር ግን የምዘግበው ነገር ከእውነት የራቀ ላለ መሆኑ፣ እኔ የምዘግበው ነገር ሌሎችን አታክ ማድረጊያ መንገድ እንዳይሆን አማራ በማንነቱ ምክንያት በደል ደርሶበታል፣ እየተገደለ ነው፣ ጀኖሳይድ እየተፈጸመበት ነው ብዬ ስናገር ሪፖርቴ ላይ የምጠነቀቀው ነገር ለዛ ካውንተር የሆነ ነገር ያስፈልጋል ማለት አይደለም። የሚፈልገው ህግም የሰፈነባት ሰው በማንነቱ ምክንያት የማይጠቃባት በሰላም ወተን የምንገባባት ኢትዮጵያ እንድትኖረን ነው። ያንን ሳረግር ግን እውነቱን ከመካድ አይደለም የምጀምረው። እኔ ወገንተኛ አባላለሁ ብዬ ኢግኖር በማድረጌ የሚመጣ ለውጥ የለም። እውነቱን ተነጋግረን ሀቁን ተነጋግረን ወደ ሶሉሽን መምጣት የሚቻለው ስለዚህ ገለልተኛ እንዳቶኝ የሚያደርጉሽ ብዙ ነባራዊ ሁኔታ አለ። ገለልተኛ እንዳቶኝ አለመዘገብ ሳይሆን ሚዲያው ያንድን ወገን ብቻ ችግር ወይም የአንድን ወገን በኩል የሚነሱ ሀሳቦችን ብቻ ከማንጸባረቅ ይልቅ በሁሉም ወገኖች፣ በመላው ኢትዮጵያ የተለያዩ የፖለቲካ አለመረጋጋቶች፣ ግጭቶች፣ ሞቶች አሉ እና በኦሮሚያም፣ በትግራይም፣ በአማራም፣ በቤኒሻንጉልም፣ በሶማሊያም የሚከሰቱትን ግጭቶች በእኩል ደረጃ ማስተናገድ መቻል ያንን የመከፋፈል ሁኔታ አይቀንሰውም? ይቀንሰዋል። ሚዲያ ያን የማድረግ ኃላፊነት አለበት ቢሆን ነው የምንመርጠው። ሪኮመንድ የማደርገው እኔ ደስ የሚለኝ ያ ነው። ግን የምርጫ ጉዳይ ደግሞ አለ። አሁን ኢግኖርድ የተደረገውን መርጣለሁ። የተሰማውን ጩኸት ማስተጋባት ሳይሆን የተረሳውን ሳይለንት የተደረገውን እንዲነገርለት ያልተፈለገውን ማይክራፎኔ ልሰጠው ፈልጋለሁ። አት ዘ ሴም ታይም ደግሞ ባላንስ ቢደረግ እንደ ባለሙያ ደስ ይለኛል። ባላንስ አደርጋለሁ። ባላንስ አልተደረገም ብዬ ግን ምቶ ነገር የለኝም። አላማችን ይሄኔ ምናልባት እንደ ሮሃ ሚዲያ ለታፈኑ ድምጽ መሆን ነው። ስለዚህ እየታፈነውን ድምጽ እንሆናለን። እዚህ ጋር ምናልባት በጋዜጠኝነትና በአክቲቪዝም መካከል ልዩነት አለ ብለሽ ታለሽ አንቺ ራስሽ የት ጋር ታስቀምጫዋለሽ? ልዩነት አለው። አክቲቪዝም ማለት አንድን ሀሳብ ይዘሽ ቀዳሚ ሆነሽ መሪ ሆነሽ ሀሳቡን አድቮኬት ማድረግ ነው። የሚታታበት ነገር አለ። ኢትዮጵያ ውስጥ ብቻ ዓለም ላይ ነው የሚታታው። ኢትዮጵያ ውስጥ ሲመጣ አይደለም ጆርናሊዝምና አክቲቪዝም ሁልጊዜ ኮንትራዲክት እያደረገ ያስቸግራል። ጆርናሊዝም ማለት ግን የራስሽ አቋም የለሽም ማለት አደለም። ዝናት ዝም ብለሽ ሁሉን ነገር ጠረጴዛ ላይ ገፍትረሽ ትተይዋልሽ ማለት አደለም። እኔ ደግሞ ሁልጊዜም እንደምናገረው የራሴን ኦፒኒየን የማቀርብበት እድል ነው ለእኔ ሚዲያ ማለት። ወደ ሌላው ጉዳይ ደግሞ ንለፍ። ሌላው ለሽልማት ያበቃሽ በኦሮሚያ ክልል ደንቢ ዶሎ ዩኒቨርሲቲ ይማሩ የነበሩ የአማራ ተማሪዎች መታገት ጉዳይ ነው። እንግዲህ በወቅቱ ወላጆች ድምጻቸውን ባሰሙበት ሰዓት የተለያዩ ሚዲያዎች ዘግበውታል። በሰዓቱ ደግሞ መንግስትም እነዚህን ተማሪዎች ወደ ወላጆቻቸው ለማስመለስ ግብረ ኃይል አቋቁሜያለሁ ብሎ ነበር። ይሄ ጉዳይ ምን ደረሰ? አሁንም የምትከታተዩ ጉዳይ ነው። ምን ላይ ነው ያለው? መጀመሪያ ሪፖርቱን ሰማን የምንችለውን ክትትል አደረግን። መንግስትን ግብረ ኃይል አቋቁም ያለው አለ። በፓርላማ ደረጃ ሁሉ መንግስት ጉዳዩ እንደሚከታተሉ ተናገረ። በነገር ላይ መናገር ብቻ ሳይሆን የታጋሽ ተማሪዎች ቤተሰቦችን ቤተ መንግስት ድረስ ሁሉ አስጠርቶ በጉዳዩ ልጆቻቸው እንደተገኙ እንደሚመለሱ ናም ተብለው ምሳ ጋብዘው ነው ወደየአገራቸው የተላኩት። ከዛ በኋላ ግን እስካሁን ልጆቹ አልተገኙም። ያንን ነገር መናገር እንደውም እንደ ጥፋትም ሁሉ መታየት መንግስት እንደመቃወም መታየት የፖለቲካ ሻጥር እንዳለው መገለጽ ጀመረ። አማራ ክልል ሜስ ለማስነሳት ነው እንጂ ልጆች ወደ ቤታቸው ተመልሰዋል ሁሉ የሚባል አጀንዳ መጣ ማለት ነው። ግን በዋንቲ እስካሁን እስከ መጨረሻዋ ደቂቃ እስከዚህ ሰዓት ድረስ እስከምናወራበት በትክክል ባረጋገጥኩት መረጃ ከቤተሰቦቻቸው ነው። ሌላ የተለየ መረጃ ምንጭ የለኝም ቤተሰቦቻቸው ጋር እነዚህ ልጆች አልተመለሱ። ሌሎች በርካታ ጥቃቶች ባለፉት አራት አምስት ዓመታት ውስጥ ኢትዮጵያ ውስጥ ደርሰዋል። በወቅቱ በሰዓቱ ከመዘገብ ባለፈ እነዚህ ጥቃቶች ምን አይነት ፍትህ አገኙ፣ ተጠቂዎቹ ተጎጂዎች ውስጥ ምን ደረሱ? የሚሉ ተከታታይ ዘገባዎችን በመስራት ረገድ ምናልባት ሚዲያው ድክመት አለበት። የመርሳት ነገር እንደነዚህ አይነት ችግሮችን ፈጥሯል። ያለች በደንብ ነው የተፈጠረው ይሄ ጉዳይ አሁን እኔ ስለያዝኩት አጀንዳ ስለሆነ እንደው አለቀ ጭንቅም ብዬ ያስኩትም ለዛ ነው። እኔ ማለት አንደኛ ልጆቹ ላይ የሚወራው ነገር በጣም ስለሚያናድደኝ ነው። ተገኝተዋል ይባላል፣ አልተገኙም። ዶክመንታሪ ለመስራት ያነሳሳኝም የጠፉ የሉም ስለተባለ ነው። ጭራሽ የታገተ የለም ነበር አሉ፣ ይኸው ቤተሰቦቻቸው ብለን ደግሞ አስራ ሰባቱን ቤተሰብ ጋር ሄደን የሰራ ነው ነው በየቦታ እጅ የሰራሁት ነው ሚዲያውንም የማልፈርድበት ጉዳይ ላስት አራት ዓመት ያሳለፍ ነው። ምስቅልቅል ነው። ሬስትለስ ነበር። ከዚህ የባሰ እኮ ብዙ ጉድ እያሳለፍን ነው። ባለፈው አራት ዓመት እኮ ነው ከስድስት መቶ ሺህ ሰው በላይ ያጣ ነው፣ በጦርነት ባለፈው አራት ዓመት እኮ ነው በቀን አንድ ሺህ አምስት መቶ ሰው ወለጋ ላይ ታርዶ አድሮ የሰማ ነው። ባለፈው አራት ዓመት ነው መተከል ላይ ያ ሁሉ ሰው በኤክስካቫተር የተቀበረው። ትግራይ ላይ አሁን አልተዘገበም ገና ያልሰማ ነው። ብዙ ታሪክ ሲከፈት ስና የምንሰማው ጉድ እስካሁን የሰማናቸውን ሺዎች ያጣ ነው። ረሃብ አለ፣ ድርቅ አለ እና ያንን ሁሉ የተከታተለ እንዴት ማድረግ ከባድ እንደሆነ ይገባኛል። ግን ደግሞ ማንተዋቸው ኮዞችም ሊኖሩ ይገባል። ስለዚህ እነዚህ ነገሮች በመተዋችን መንግስት የታደረሰው ብለን ጠያቂዎች፣ ሞጋቾች ባለመሆናችን ጀስትስ አልሰፈንም። ሶስት ጊዜ ያክል ለእስር ተዳርገሻል እና እነዚህ ክሶች የት ደረሱ? በምን ሁኔታ ነው የወጣሽው? መጀመሪያው ክስ የለውም ኮማንድ ፖስት ነበር። ስለዚህ ዝም ብለሽ እስር ቤት ውስጥ ትከተቻለሽ። ያው ሲበቃቸው ነው የወጣሁት። እኔ ብቻ አይደለሁም፣ ብዙ የትግራይ ተወላጆች አብረኝ ነበሩ። ከቤትሽ ወጣሽ፣ ተከተትሽ። ከአንድ ቤት አምስት ስድስት ሰው እየመጣ በኮማንድ ፖስት ስም ነበር ያሳለፍነው። የሁለተኛው ክስ የት እንደደረሰ አላቅም፣ አልተከሰስኩም። ኖርማሊ፣ ገና ጊዜ ቀጠሮ ላይ ያለው በዋስን የወጣሁት ሶስተኛው ክስ ግን የተከስሽ የነበረው ሶስቱ ሁለቱም ክሶች ለህወሀት ኃይሎች መረጃ በማቀበል የጦር ሚስጥሮችን በማውጣት ሰዎች ጦርነቱ እንዳይዋጉ በማድረግ ምናምን ነበረ የሚለው። የመጨረሻው ክስ ነፃ ውጥቻለሁ። ተከራክሬ መከላከል ሳያስፈልጋት ተብዬ ነፃ ውጥቻለሁ። ሁለተኛው ክስ እንግዲህ ህወሀት ከሽብር ስለተፋቀ ዲስካሽን ብሮ ይቋረጣል ብዬ ኤክስፔክት አደርጋለሁ፣ ግን እስካሁን አልተቋረጠም። አልተቋረጠም ክሱ ነበር። ይቀጥል አይቀጥልም አላቅም ነበረ። ምንም ፍርድ ቤት የተጠራውበት ሁኔታ አልነበረ። እንግዲህ ባለትዳርና የአንድ ልጅ እናት ነሽ። እናት ሆነሽ የቤተሰብ አስተዳዳሪ ሆነሽ በእንደዚህ አይነት እስሮች እና እንግልቶች ውስጥ የጋዜጠኝነትን ስራ መስራቱ ምን ያክል ከባድ ነው? በልጆች ላይ በቤተሰብ ላይ ምን አይነት ተጽዕኖ አሳድሯል? በደንብ ተጽዕኖዋለሁ በደንብ ተጽዕኖዋለሁ። እንደውም በራስሽ የሚመጣው ተጽዕኖ ቀላል ነው። ገባሽ? አምነሽበት አይደለም የምታደርገው። ያ ለግሌ አይከብደኝም፣ ግን በተለይ ልጄን አንዳንዴ ያስባለሁ። እስር ቤት ውስጥ ሆኜ የልጄን ስሜት ሁሉ ያስበዋለሁ። ስንት አመቷ ነው? ስድስት አመቷ ነው እና አታቆመውም እሷ አይደል ብትናፍቀኝ እኔ ብናፍቃት ምን ማድረግ እንደምችል አላውቅም እኔም ብትፈልገኝ ምን ማድረግ እንደምችል አላውቅም ሁሌ እሱ ነበር የሚሰማኝ ግን ይህ ነው ለእሷ ነው የምሰራው ብዬ ነው ማስበው የተሻለ ነገር ይገባታል ብዬ ነው ማስበው እንድትኮራብኝ ነው የምፈልገው ነገ እንድትጠይቀኝ አልፈልግም እኔ ነገ ታሪክ ሲጠይቀኝ ይህን አድርጊያለሁ የምለውን ነገር በማድረጌ ነው ተስፋ የማደርገው እንጂ እንደ ቤተሰብ ብዙ መልኩ ዋጋ አስከፍያቸዋለሁ ቤተሰቦች በህይወቴ ያሰጋኛል ከዚህ በኋላ ምንድን ነው የሚገርምሽ ነገር እንደም ከፎርማሌ መንግስት ከሚያደርገው ነገር ከእሱ ከክልከላው በተጨማሪ ኢትዮጵያ ውስጥ በጣም ከፍተኛው ስጋት ኢንፎርማል የሆነው ጥቃት ይሄ በመንጋ የሚደርስብሽ ፍረጃ ግለሰብ ነው አግቶ ገንዘብ የሚጠይቅሽ መንገድ የሚዘጋው አሁን እኮ ከመንግስት በላይ የሆኑ ኢንፎርማል ግሩፖች ተፈጥረዋል በዚህ ሁኔታ ውስጥ የትኛው ጋዜጠኛ ነው ከቦታ ቦታ ተንቀሳቅሶ አስፈላጊውን ሪፖርት መስራት የሚችለው? አንዳን አንዳንዴ አማራ ክልል ሄዳ መዘገብ ስለቻለች ለምን ኦሮሚያ ክልል አልሄደችም? ግን እንዴት ነው ያለው የአማራ ክልል እና የኦሮሚያ ክልል የሴኪሪቲ ሁኔታ? ሌጋል በሆነ መልኩ የሚመጣብሽ ነገር መታሰር ነው መጠየቅ ነው። እወጣዋለሁ፣ ዋጋ እከፍልበታለሁ። ገዳይሽ እና አጋችሽ ማን እንደሆነ በማታቂበት ሁኔታ ላይ ነው እንግዲህ ሰው ጋዜጠኛው እንደውም እየሰሩ ያሉት ጥሩ ነው ብሎ አይነኝ። እና እነዚህን ሁሉ ነገሮች ተደማምረው በጣም ረስት ያደረጉት ነው የጋዜጠኝነትም ሆነ የሁማኒታሪያን ስራው። እንዳጠቃለ እንግዲህ በዚህ ሁሉ ውስጥ አልፈሽ የጥቃት የደረሰባቸውን በተለይ ደግሞ ሴቶች ድምጽ በማሰማትሽ ነው ያለም አቀፍ ጽኑ ሴቶች ሽልማቱን የተቀበልሽው። ምን ተሰማሽ? በጣም ድብልቅልቅ ያለ ነው። ኦፍኮርስ እኔ ለመጀመሪያ ጊዜ ሲሰማ ቀልድ ነበር የመሰለኝ ኖሚኔት መደረገኝ ከኤምባሲ ተደውሎ ሲነገረኝ፣ ነው ከኔ የተሻሉ ብዙ የሰሩ ሰዎች አሉ ብዬ ስለማምን እንደገና ደግሞ የዝም ብሎ የዴይ ቱ ዴ ስራዬ ነው ብዬ ነው መወስደው። ኦፍኮርስ ሪፖርቶችን ብቻ በመስማት አልጠግብም። እኔ ማየት እፈልጋለሁ። በምችለው መልኩ ሁሉ ሄጄ ማየት ፈልጋለሁ። ሄጄ ሳይ ላይፌን ሪስክ ውስጥ እያስቀመጥኩ እንደሆነ አውቃለሁ። በብዙ መልኩ ብዙ ነገር አጋጥሞኛል። ሄጄ እያንዳንዷ ቦታ ላይ ሰዎች ኢንተርቪው ስታደርጊ ከግለሰቦች ጥቃት ጀምሮ ማህበረሰቡ ለዛ ምቹ አይደለም፣ ነው የተደፈረች ሴት ኢትዮጵያ ውስጥ አውቂያለሽ። ከደፋሪው በላይ ነው እሷ የምትገለለው። ያንን እንዳትገለል እንዴት አድርጌ ማስተካከል ማመቻ ለማሳመን ራሱ ወደዛ ትረችመንትን ኢንተርቪው እንዲመጡ ያደረግነው ያደረግኩት ጥረት ኢንዲቪጁዋል ነው ብቻዬን ነው ያን ነገር ሳደርገው የነበረው እና ኢንዲቪጁዋል ሪስክ ስወስድ ልጄንም ሪስክ ውስጥ ከታለው ቤተሰቦቼን ሁሉንም፣ እና እነዚህ ሁሉ ነገሮች ነበሩ። ግን እኔ እውነትን ለመናገር አድቮኬት ያደረኩለት የተረሳውን ማህበረሰብ ነው። ኢግኖር የተደረገውን በማ በአለም አቀፍ ማህበረሰቡ ያ የረሳው ማህበረሰብ ያ ኢግኖር ያደረገው ማህበረሰብ እኔ ድምጽ የሆንኩለትን ሰው ኮንሲደር አድርጎ ራሱ ከሆነ የሸለመኝ ለእኔ ትልቅ አዋርድ ነው። ለተረሱት ዝም ለተባሉት ሴቶችም ጭምር ነው እና ሽልማቱ ኮዙ የቆምኩለት የጮኩለት ጉዳይ እንደተሸለመ ነው ማስበው። እንግዲህ ማዛ መሐመድ የዘንድሮ የኢንተርናሽናል ወመን ኦፍ ካሬጅ ወይም ዓለም አቀፍ ጽኑ ሴቶች ሽልማት ተሸላሚ በስቱዲያችን ተገኝተሽ ይህንን ቃለ መጠይቅ ስላደረገች በአድማጮቻችን ስም እጅግ አርጌ አመሰግናለሁ። እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አድማጮች ለሁለት አመታት በተካሄደው የሰሜን ኢትዮጵያው ጦርነት በአማራ ክልል ለደረሱ ጾታዊ ጥቃቶች የህወሀት ኃይሎች ተጠያቂ ሲደረጉ በትግራይ ክልል ለደረሱ ጾታዊ ጥቃቶች ደግሞ የኢትዮጵያ መንግስት ኃይሎች፣ የኤርትራ ኃይሎች እና የአማራ ልዩ ኃይሎች ተጠያቂ ይደረጋሉ። ሆኖም አብዛኞቹ ቡድኖች ለጥቃቱ ተጠያቂ አለመሆናቸውን ገልጸው ሲያስተባብሉ የኢትዮጵያ መንግስት ጥቃቱን በማድረስ የተጠረጠሩ ጥቂት ወታደሮች በጦር ፍርድ ቤት ቀርበው ክሳቸው በሂደት ላይ መሆኑን አስታውቀው ነበር። የተባበሩት መንግስታት ድርጅት ጵያ ሰብአዊ መብት ኮሚሽን ጋር በጋራ ባካሄዱት ምርመራም በጦርነቱ የተሳተፉ ሁሉም ቡድኖች ጾታዊ ጥቃትን ጨምሮ የጦር ወንጀልና በሰብአዊነት ላይ የሚደርስ ወንጀል መፈጸማቸውን ይፋ አድርጓል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናደዋችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፍ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሐሪክ የፌስቡክ ሀሽታግ ቪኦኤ አምሐሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅታችን ደግሞ ለስራ ወደ ተለያዩ የውጭ ሀገራት ሄደው ለሰብአዊ ጥሰት ችግሮች የሚጋለጡ ሰዎችን ይመለከታል። ኢትዮጵያውያን ሴቶችና የውጭ ሰራተኞች ቅጥር የኢትዮጵያ መንግስት በርካታ ዜጎች መደበኛ በሆነ ህገወጥ መንገድ ወደ ተለያዩ ሀገራት በሚያደርጉት ጉዞ ለተለያዩ የሰብአዊ መብት ጥሰቶች እንደሚጋለጡ ገልጾ ያለምንም ተጨማሪ ክፍያ የውጭ ሀገር የስራ ስምሪት የማመቻቸት ስራም እየሰራ እንደሚገኝ ሰሞኑን ባወጣው መግለጫ አስታውቋል። ልክ ነው። መንግስት ባወጣው በዚህ መግለጫ ላይ ሰራተኞች በብዛት ይሄዱባቸዋል ከሚባለው የሳውዲ መንግስት ጋር ሲደራደር መቆየቱና በዚያም መሰረት የሳውዲ መንግስት ለኢትዮጵያውያን ሰራተኞች ወርሃዊ የቅጥር ክፍያ ከፍተኛ ጣሪያ ነው ያለውን የስድስት ሺህ ዘጠኝ መቶ ሪያል መመደቡን ገልጿል። እንግዲህ ዳሬ በዚህ ዙሪያ ያነጋገርካቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የህጻናትና ሴቶች መብቶች ኮሚሽነር መስከረም ገስጥም መንግስት በህጋዊ መንገድ ሰራተኞችን ወደ ውጭ ለመላክ ሁኔታዎችን እያመቻቸ መሆኑ መልካም ነገር መሆኑን ጠቁመው ሂደቱን የሚቆጣጠር አካልና በትክክል የተቀመጠ አሰራር ያስፈልጋል ብለዋል። የቀረውን ደግሞ በዚሁ ዙሪያ ካዘጋጀው መሰናዶ ተከታትለን እንመለሳለን። ለተሻለ የስራ ፍለጋ ወደ መካከለኛው ምስራቅ የሚሄዱ ሰዎች መደበኛውን ስርዓት ከመከተል ይልቅ በህገ ወጥ አዘዋዋሪዎች አማካኝነት ዜጎች ለጉልበት ብዝበዛ፣ ሴቶችና ህጻናት ደግሞ መደፈርን ጨምሮ ላልተፈለገ እርግዝናና ለተለያዩ የአካል ጉዳትና መጉደል ችግሮች እንደሚዳረጉ የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር በቅርቡ በሰጠው መግለጫ አስታውቋል። ይህ ችግር መኖሩን የሚያውቁ መሆኑን የገለጹት የኢትዮጵያ ሰብዓዊ መብቶች ኮሚሽን የህጻናትና ሴቶች መብቶች ኮሚሽነር መስከረም ገስጥ ኮሚሽኑ አጠቃላይ ሁኔታውን እየተከታተለና ሪፖርትም እያወጣበት መሆኑን ይናገራሉ። የሴቶችና ህጻናት መብቶች ሁኔታ አመታዊ ሪፖርት ስናወጣም አጠቃላይ ህገወጥ የሴቶች ና ህጻናት ዝውውር አንድ ኮሚሽኑን የሚያሳስበው ነገር መሆኑን ጠቁመናል። እንዲሁም ደግሞ በዚህ አመት ላይ ደግሞ አሁን በያዝነው አመት ላይ እንዳልኩ ከሌበር ማይግሬሽን ወይም ከስራ ጋር በተያያዘ ደግሞ የሚፈልሱ ሰዎችን ሁኔታ ጉዳይ ለማየት በቅርበት ደግሞ ለማየት እና መንግስት የሚመለከታቸው አካላት ደግሞ የሚሰጡት ምላሽ ምንድን ነው የሚለውን ለማየት የተያዘ እቅድ አለ ማለት ነው። ስለዚህ እሱን ወደዛ ስራ ደግሞ ስንገባ በዝርዝር የምናየው ነገር ይሆናል። እንዲሁም አሁን ህገወጥ የሰዎች ዝውውርም በተመለከተም እንደዚሁ በቅርብ ለማየት እየሞከርን ያለነው ሁኔታ አለ። እሱንም ስራችንን ስንጨርስ ዝርዝር የብናየው ነው የሚሆነው ማለት ነው። መንግስት የውጭ ሀገራት የስራ እድሎችን ዜጎች በአግባቡ እንዲጠቀሙ መክሯል። በሰራተኞቹ ላይ ይደርሳል ያለውን ይህን የሰብአዊ መብት ጥሰት ለመከላከል ያለምንም ተጨማሪ ክፍያ የውጭ ሀገር ስራ ስምሪትን የማመቻቸት ስራ መጀመሩንም የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ይሁን እንጂ የኢትዮጵያ ሰብአዊ መብቶች ኮሚሽን የህፃናትና ሴቶች መብቶች ኮሚሽነር መስከረም ገስጥ መንግስት በህጋዊ መንገድ ወደ ውጭ የመላኩን ስራ እያመቻቸ መሆኑን መልካም ነገር ቢሆንም ሂደቱን የሚቆጣጠርም አካልና አሰራር ያስፈልጋል አድርገዋል ይላሉ። እውነት ለመናገር ይህን በደንብ በቅርበት መንግስት ያቀረበው አማራጭ በደንብ እንዴት ነው የሚሰራው፣ ምን ያህል ነው የሚጠቅመው የሚለውንም ሲተገበር አላለን ወደ መሬት ወርዶ በቅርበት ማየት የሚጠይቅ ይመስለኛል። እንደገና ደግሞ ሰዎች ደግሞ ምርጫም ይኖራቸዋል። በተለያየ ሌላም በኩል ለመሄድ ይመርጡ ይሆናል። በግድ በዚህ ብቻ መሄድ አይኖርባቸውም። ስለዚህ ሌሎች ደህንነትን የጠበቀ መብታቸውን ያከበረ አማራጮች ውስጥ ደግሞ ምንድን ናቸው የሚለውንም በተጓዳኝ ማመቻቸት አስፈላጊ ይመስለኛል። ስለዚህም እነዚህ አሁን ሕጋዊ የሆኑ ኤጀንሲዎች መኖራቸው እነዛን የነዛን ደግሞ ሕጋዊነት በደንብ መከታተል ምንድነው? ከስራ መብት ጋር ወይም ከሌበር ስታንዳርድ ጋር በተጣጣመ መንገድ ነው ወይም ይሰሩት ብሎ እነሱንም መቆጣጠር፣ ያው ምህዳሩንም ለእነሱ ማመቻቸት፣ ስፔሱን ማመቻቸት እንዳለ ሁሉ እነሱንም መቆጣጠር እና ትግበራቸው ከህግም ከሰብአዊ መብት አግባብ ነው የሚለውን መከታተል ያስፈልጋል። ምክንያቱም ዜጎች የተለያዩ አማራጮችን መጠቀም ስለሚፈልጉም መብታቸውም ስለሚሆን ማለት ነው። እንግዲህ ይሄ ነው አንዱ ማድረግ ያስፈልጋል ብዬ በጠቅም ጠቅለል ባለ ሁኔታ ልል የምችለው። በሌላ በኩል ግን መንግስትም በራሱ ደግሞ ማመቻሸቱ ያለምንም ክፍያ ያለምንም ውጣ ውረድ ማስተናገድ የሚቻልበት ሁኔታ ካለ ደግሞ ያ በጣም ጥሩ ነው። እንደ አጠቃላይ ማለት ፈልጌ ነው። በመርህ ደረጃ በጣም ጥሩ ነገር ነው። ግን ደግሞ እንዴት ነው የሚተገበረው? እንዴት ነው ከመብትም ከህግ ጋርም በተጣምጣም ሁኔታ ይህን የሚያደርገው? ከሄዱም በኋላ ምን አይነት ነው ያለው ፎሎው አፕም ችግሮችን ካሉ የመከታተያ ሜካኒዝሙ ምንድን ነው የሚለውም መታየት ይኖርበታል ሲተገበር ብዬ ነው ልል የምችለው። መንግስት ቀደም ሲል ኢትዮጵያውያን ሰራተኞች በሳውዲ አረቢያ በሚኖራቸው የስራ ቆይታ የተሻለ የስራ ክፍያ የሚያስገኝላቸውን ድርድር ከሳውዲ መንግስት ጋር ማድረጉን በተደጋጋሚ ሲያስታውቅ መቆየቱ ይታወሳል። ሰራተኞቹ በብዛት ይሄዱባቸዋል የሚባለውና ከኢትዮጵያ መንግስት ጋር ሲደራደር የቆየው የሳውዲ መንግስትም ከሶስት አመት በኋላ ከኢትዮጵያ የቤት ሰራተኞችን ለመቅጠር ያቋረጠውን ውሳኔ አንስቶ ተከስተዋል ለኢትዮጵያውያን ሰራተኞች ወርሃዊ የቅጥር ክፍያ ከፍተኛ ጣሪያ ነው ያለውን የ6900 ሪያል መመደቡን ገልጾ በህጋዊ መንገድ የሚመጡ ሰራተኞችን እንደሚቀበልና እንደሚያበረታታ በሰሞኑ መግለጫው አስታውቋል። ይሁን እንጂ የሳውዲ መንግስት ከሌሎች አገሮች ለሚመጡ ሰራተኞች ካወጣው ክፍያ ጋር ሲነጻጸር የኢትዮጵያው ዝቅተኛ መሆኑን ገልፍ ታይምስ ጋዜጣ የሳውዲ አረቢያ የሰው ሀብት ሚኒስትርን ጠቅሶ ከቀናት በፊት ካወጣው ዘገባ መረዳት ተችሏል። በዘገባው መሰረት ከፍተኛው ክፍያ የተመደበው ላቸው የፊሊፒንስ ሰራተኞች ሲሆኑ 170 ሪያል ይከፈላቸዋል። ከዚያ በመቀጠል ስሪላንካ 150፣ ኬንያ 130 እያለ ኢትዮጵያ 9ና 7500 የሳውዲ ሪያል ከሚከፈላቸው ኡጋንዳና ቡሩንዲ ቀጥሎ የመጨረሻው ዝቅተኛ 6900 ሪያል ወይም 1800 ዶላር መሆኑን መረዳት ተችሏል። የኢትዮጵያ መንግስት የስራ ስምሪት ስምምነቱን መደራደሩን ቢገልጽም ክፍያውን አስመልክቶ ከሳውዲ መንግስት ጋር በዚያ ጉዳይ ላይ አለመነጋገሩን አለመደራደሩን ማመልከቱ ተዘግበዋል። በዚሁ ጉዳይ የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስትርን ለማነጋገር ያደረግነው ሙከራ አልተሳካም። የሌሎቹንም ባለሙያዎች አስተያየት አካትን ወደፊት ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አሜሪካ ድምጽ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። እያስተናገድናችሁ ናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊንን። ወደ ተከታዩ መሰናዶ ደግሞ እንለፍ። የኢትዮጵያውያን ማህበረሰብ በዳላስ ቴክሳስ በዩናይትድ ስቴትስ ቴክሳስ ግዛት ዳላስ ከተማ የሚገኘው የኢትዮጵያውያን ማህበረሰብ ማዕከል በዛ አካባቢ ለሚኖረው ኢትዮጵያዊና ትውልደ ኢትዮጵያዊ ማህበረሰብ ነጻ የሕክምና አገልግሎት የሚሰጥ አዲስ ክሊኒክ ማቋቋሙን በቅርቡ አስታውቋል። ድርጅቱ በመጪው ዓመት በቴክሳስ ዳላት ፎርስ ለሚካሄደው አርባኛው የሰሜን አሜሪካ ኢትዮጵያውያን ስፖርት ፌዴሬሽን በዓል ለመሳተፍ ዝግጅት እያደረገ መሆኑንም የማዕከሉ ፕሬዚደንት ወይዘሮ አዲስ ጥበቡ ለአሜሪካ ድምጽ ተናግረዋል። የቤት ግዢና ሽያጭ ወይም የሪል ስቴት ኤጀንት ባለሙያም ጭምር የሆኑት ወይዘሮ አዲስ አርባ ዓመታት አስቆጥሮ ሁለተኛው ትውልድ እየተረከበው ነው የሚሉት ይህ የህብረተሰብ ማዕከል እየሰጠ ስላለው የተለያዩ ማህበራዊ አገልግሎትም አጋርተውናል። ደረጃ በዚህ ዙሪያ ከአንተ ጋር ወዳደረጋችሁት ቆይታ እንለፍ። ትውልድ ኢትዮጵያውያን በዚህ አካባቢ ምን ያህል ይሆናሉ? እንግዲህ ሲገመት በስታዲ ከዚህ በፊት ሰርተውት ወደ ሰላሳ አምስት ሺህ ብለው ነበረ። አስር አመት ሆኗል እንደሱ ከሆነ ስለዚህ፣ በአሁን ሰዓት የሚገመተው ሀምሳ ሺህ ወይም ከዛ በላይ ኢትዮጵያውያንና ያው ደግሞ ኤርትራውያኖችም አሉ። ምን ያህል ጠንካራ ነው ህብረተሰቡን እንዴት ይገለጻል? ለምሳሌ በተቋማት በንግድ ተቋማት፣ በእምነት ተቋማት ቢገለጽ ዳላስ አካባቢ ያለው ትውልደ ኢትዮጵያ እንዴት ይገልጹታል? እንግዲህ ከኮሚኒቲው ልጀምርና ኮሚቴያችን ኦርጋናይዜሽኑ የተፈጠረው ራሱ በዩሮፒያን አቆጣጠር ናይንቲን ኤይቲ ፎር ነው። ከዛን ጀምሮ ኦልሞስት እንግዲህ አርባ ዓመት ተዋቅሮ የኖረ ኦርጋናይዜሽን አለ ማለት ነው። ህብረተሰብ ከሱ ጀምረ ወደ ቤተክርስቲያንቶቹ ወደ ሞስኮቹ ስትመለከት ደግሞ ቤተ እምነቶቹ ወደ አስራ አራት አስራ አምስት ቤተ እምነቶች አሉ በያለበት ትልልቅም ትንንሽም ህብረተሰቡ በጣም ትልቅ ነው። ደዲሲ ቨርጂኒያ ኤሪያ ባይሆንም በጣም ብዙ የኢትዮጵያውያኖች ቢዝነሶች አሉ። ከትራኪንግ ቢዝነስ ጀምረ፣ ከሱቆች ጀምረ፣ ከሬስቶራንቶች አልፈህ እራሱ በሪል ስቴት ሙያ እንኳን የተሰማሩ ሰዎች ከሰላሳ አርባ በላይ ናቸው። ስለዚህ በጣም የተጠናከረ ኮሚኒቲ አለ። እንደዚሁም ደግሞ ሜንሽን ማድረግ የምፈልገው እድራችን የኮሚኒቲያችን እድር አለ፣ የኢትዮጵያ ኮሚኒቲ እድር አሁን በአንድ እድር ውስጥ እንኳን አምስት ሺህ በላይ ሰው አለ። ሁለት ሺህ አምስት መቶ ፋሚሊ በአንድ ላይ ሆኖ ማለት ነው። የማህበረሰብ ማዕከሉ ከሚሰራቸው ዋና ዋና ነገሮች የምትሏቸው አሁን እየሰራቸው ያሉ ነገሮች ምንድን ናቸው? ምንድን ነው የሚሰራው? እንግዲህ ይሄ ኮሚኒቲ በናይንቲን ኤይቲ ፎር በአስራ ዘጠኝ ሰማንያ አራት ነው የተመሰረተው ብያለሁ። ከዛን ጊዜ ጀምሮ እንግዲህ ሲያገለግል ቆይ በጣም በርካታ ፈርስት ጀኔሬሽን የምንላቸው አገልጋዮች ነበሩ። ፈርስት ጀኔሬሽን አገልጋዮች ይህንን የትውልድ ኢትዮጵያውያኖች ወደዚህ ሀገር ሲመጡ የሚያጋጥማቸውን ችግሮች የሚያስፈልጋቸውን ትምህርቶች፣ እርዳታዎች ሁሉ አጥንተው ይህን ኦርጋኒዜሽን ፈጠሩት። ሲፈጥሩት ከፖለቲካ ነጻ፣ ከዘር ነጻ አድርገው ነው የፈጠሩት። ሶ ኢትስ ኤ ፋይቭ ኦ ዋን ሲ አወቃቀር ነው ያለ። አወቃቀሩን ትንሽ ደግሞ ሞር ኢን ዲቴል ብናገር ቦርድ ኦፍ ዲሬክተርስ አሉ። ከሱ ስር ደግሞ ኤግዜኪቲቭ ኮሚቴ አለ። እኔ የኤግዜኪቲቭ ኮሚቴው ቸር ወመን ነኝ። እኛን እንግዲህ ሰከንድ ጀነሬሽን ለማለት ይቻላል አባውት ከአምስት ዓመት በፊት ነው እዚህ ላገለግል የመጣሁት። የኮሚኒቲ አገልጋይ ነኝ። ከአንድ ፉል ታይም ሰራተኛ በስተቀር በሙሉ ነፃ አገልግሎት የሚያገለግል ህዝብ ነው ያለው። ወደ መቶ ሀምሳ ሰው በአመት ውስጥ ፕሮጀክት ውስጥ እየተሳተፈ ህብረተሰቡን ያገለግላል። የዛሬ አምስት አመት ስንመጣ ሞር ፎርማሊ እንግዲህ ምንድን ነው ሮድ ማፕ የምናደርገው ለህብረተሰባችን እንዴት እንድረስ፣ በምን አይነት ሁኔታ እናሳድግ ፍሮም ሰርቫይቪንግ ቱ ትራይቪንግ ብለን ሰርቫይቭ ማድረግ ብቻ ሳይሆን ከዛ በላይ ተነስተን ደግሞ እንዴት ነው የበለጠ የምናንሰራራው ኮሚኒቲያችንን የምናዳብረው የሚለውን ነገር ስንነጋገር ስድስት ድፈንት ስድስት ነገሮችን ነው ያየ ነው። አንድ ህዝቡ አደራ የሰጠን ስለ ዩት ስለ ወጣቶቻችን ነው። የወጣቶቻችንን ነገር ተመልክተን ያንግ ኢትዮጵያን አሜሪካን አምባሳደርስ የሚባል ፕሮግራም ፈጠርን። ይሄ ፕሮግራም ራሱ አራት ፕለር አራት አጥንት ያለው ጀርባ ያለው ነው። ከካልቸራል እና ሶሻል ኢንጌጅመንት ማለትም ራሳቸውን አውቀው ማንነታቸውን አውቀው እርስ በራሳቸው ተዋውቀው እኛ ማህበር አለን ትልልቆቹ ሰዎች ማለት ነው። እነሱ ልጆቹ ግን እርስ በራሳቸው የሚተዋወቁበት የሚጠናኑበት አብረው የሚሰሩበት የሚለምዱበት ቦታ እንዲያገኙ ያንግ ኢትዮጵያን አሜሪካን አምባሳደር ፕሮግራም ተፈጠረ። ከሱ ሌላ ደግሞ ለልጆቹ የሚደረጉት ነገሮች ፕራክቲካል ትሬኒንግ እንዲሰሩ በትምህርታቸው እንዲዳብሩ ሜንተርሺፕ ፕሮግራም እንደዚሁም ደግሞ የአእምሮ ጤና ኖሯቸው በራሳቸው ተረጋግተው ከወላጆቻቸው ጋር ተስማምተው ከህብረተሰቡ ጋር ተስማምተው የራሳቸውን ካልቸር ሳይተዉ በሌላው ካልቸር ደግሞ በሌላው ህብረተሰብ ውስጥ እንዴት አድርገው ሰርጸው ሰክሰስፉል እንደሚሆኑ ጋይድ የሚያደርጋቸው ፕሮግራም ነው። በዚህ ውስጥ እስካሁን ድረስ ወደ ሶስት መቶ ወጣቶች አልፈዋል። አሁን እንግዲህ ከሶስት አመት አራት አመት በፊት ነው ይሄ ነገር እየዳበረ የመጣው እንደገና ደግሞ አሁን መለስ ብለን ምንድን ነው ከዚህ ደግሞ ወዴት ነው የምንወስደው ይህንን ነገር በማለት ላይ እንገኛለን። መንቶርሽፕ ፕሮግራሞችን ለምሳሌ በጣም እዚህ ሀገር ሰከንድ ጀኔሬሽን የምንላቸው ልጆች እዚህ እንግዲህ እንዳልኩ ኦርጋኒዜሽኑ አርባ ዓመት ሊሞላው ነው እዚህ መጥተው እንኳን ልጆቻቸውን የያዘ ሁለተኛው ትውልድ እዚህ ያደጉ ሰዎችን ሰብስበን አድገው ተምረው ጥሩ ቦታ የደረሱ ሰዎችን ሰብስበን በየስራ ፈርጁ ማለትም በሜዲካልም ቢሆን በኢንጂኒሪንግ ቢሆን በሁሉም አይነት በአርትስም ቢሆን መንተሮች ፈልገን እነሱን አዋቅረን ልጆቹን ጋይድ እንዲያደርጋቸው በየኢንትረስታቸው፣ በየፍላጎታቸው የሚያጠነክሯቸውን ሁኔታ እየቀረጽን እንገኛለን። እስካሁን ልጆቹ ያው በካልቸራሊ እኛ ለማህበርም ስንሰበሰብ እንደምታውቀው ልጆቹ ወደ ጎን ናቸው፣ እይታ የለም ለልጆቹ። አሁን ግን እነሱን ፍሮንትን ሰንተር አድርገን መሀል አስገብተን እነሱ እንዴት አብረውን ማደግ እንደሚችሉ ይሄ ሁለተኛው ትውልድ ደግሞ እንዴት ማገልገል እንዲችል እንደሚችል እያሳየ ነው እርስ በራስ እየተሳሳቡ ኮሚኒቲያችን በደንብ ቢልድ እንዲያደርግ እያደረግን እንገኛለን። አንደኛው ነው። ሌላ በኩል በሌላ በኩል ደግሞ በጣም በርካታ ህብረተሰባችን ወደ አዛውንትነት እየተለወጠ እድሜ እየገባ ነው፣ እና ለእነሱ ደግሞ ሲኒየር ኤምፓወርመንት አድቨካሲ በሚል በዚህ ሀገር ያሉትን ጥቅማጥቅሞች ባለማወቅ ምክንያት ሳይ ሳይጠቀሟቸው በራቸውን ዘግተው ለብቻቸው እህብ የሚሉ በጣም በርካታ አዛውንቶች ነበሩና እነሱን እንዴት ነው እርስ በራሳቸው የምናገናኘው፣ አንድ ቦታ ከአንድ አካባቢ የምናደርጋቸው፣ ያለውን ጥቅምና ጥቅሞችን እንዲጠቀሙ መንገዱን የምናሳያቸው፣ ጡረታቸውን በጤና እንዲያሳልፉ ደግሞ በሕክምናም ሆነ ሌላ እርዳታ እንዴት ነው የምናደርጋቸው የሚለውን ስላይም በጣም እየሰራን እንገኛለን። እንደውም ወደ አርባ አምስት ፋሚሊዎች አንድ አፓርትመንት ገብተው አንድ ኮሚኒቲ እንዲፈጥሩ መንገድ ሆነናቸዋል። ከዚህም በላይ ደግሞ ጎይንግ 2023 formally ሲኒየር empowerment ፕሮግራም ሲኒየር ሰፖርት ለመጀመር እቅዳችንን እየዘረጋን እንገኛለን። አንድ ቤት ውስጥ እንዲገቡ አድርገናል። ያላቸኋቸው አዛውንቶቹን ተሰባስበው በአንድ ህንፃ ውስጥ እንዲኖሩ እና እርስ በራሳቸው እንዲገናኙ ነው ያስደረጋችሁት? ምንድን ነው? እንዴት ነው? ትክክል ነው፣ ልክ ነው፣ እንደዛ ነው። አዎ፣ የየራሳቸው አፓርትመንት አላቸው፣ ግን አንድ ኮምፕሌክስ ውስጥ ገብተው በትንሽ ዋጋ፣ በጣም በትንሽ ዋጋ፣ በጣም ጽድት ያለ ቆንጆ ቦታ እየኖሩ እንደውም ከዛ በላይ ደግሞ ይሄ ሜዲኬር ሜዲኬድ የሚከፍለው አንዳንድ ነገሮች አሉ ብዙ ህብረተሰባችን ሳያውቀው ሳይገለገልበት የሚቆይ ነገሮች ማለትም ትንሽ አቅመ ደካማ ከሆኑ ሰው እየመጣ ቤታቸው ድረስ ለዋንዳሪያቸውን የሚሰራ ቤታቸውን የሚያጸዳ እዚሁ ምግባቸውን የሚሰራ ወደ ሀኪም ቤት የሚያመላልሳቸው ሻፒንግ የሚወስዳቸው ኢንተርቴን የሚያረጋቸው ሁሉ በመንግስት የሚከፍል መንግስት እየከፈለ እንደዚህ የሚጠቀሙት ነገሮች አሉ እና ካለማወቅ በያለበት ቁጭ ብሎ ያሉትን ህብረተሰባችንን በዚህ የሚገኙትን በዚህ ሁኔታ ያሉትን ሰዎች እርዳታ የሚያገኙበትን ሁኔታ አመቻችተናል። እንግዲህ በርካታ ነገሮች እንደምትሰሩ ነው። በጣም ብዙ በርካታ ነገሮች። ሶስተኛ ዋና ዋና ከምትሏቸው አንድ ሁለቱን ጨምሩልን እና ወደሌሎች ወደ ሌሎች ጥያቄዎች እንሄዳለን። ሶስተኛ ደግሞ ሁለት ሺ አስራ ዘጠኝ አካባቢ ትልቅ የሄልት ፕሮፌሽናል ኦርጋኒዜሽን አለ የጤና ባለሙያተኞች ኦርጋኒዜሽን በዳላስ አለ የራሳችን ሰዎች የተማሩ በጣም ብዙ ሳይንቲስቶች ብዙ ሕክምና ዓለም ውስጥ የሚሰሩ ትልልቅም ሰዎች እንዲሁም በእድሜያቸውም ያንገ የሆኑ ሰዎች አሉ እና ከእነሱ ጋር አብረን ተቀናጅተን በምንሰራ ሰዓት ኮቪድ መጣ። ኮቪድ ሲመጣ እንደውም የበለጠ ቤንዚን ሰጠው፣ ለነገሩ አብረን እንድንሰራ አደረገን። እና ከእነሱ ጋር ሰላሳም የሆኑ ናቸው። ከእነሱ ጋር ሆነን የህብረተሰባችንን ሄልት እንዴት ነው ይሄንን የመጣብንን ዱብ እዳ የምናሳልፈው በሚል ጊዜ ካሁን ስንሰራ የነበረው ከእነሱ ጋር ምንድን ነበር በሳምንት ሶስት ጊዜ ሚት እያደረግን በየአብያተ ክርስቲያኖች ውስጥ በየመስጊዶች ውስጥ በያለበት ኮሚኒቲ ሰንተሮች ምኖች እያስተማርን አብረን ከነሱ ጋራ፣ እንደዚሁም ደግሞ ሰው በኮቪድ በታመመ ሰዓት አንዳንድ ጊዜ አንድ በድሩም ውስጥ አንድ መኝታ ቤት ውስጥ ሁለት ሶስት አራት ቤተሰብ ያለበት ቦታ ሲሆን አንድ ሰው ሲታመም ምንድን ነው የምናደርገው የሚለውን ቦታ ተከራይተን፣ ታመመን ማሳረፊያ ምግብ እንዴት ነው የምናቀብላቸው የሚለውን ሁሉ አዋቅረን በኮሚቴ ስንሰራ አቆየን። አሁን እንግዲህ ይሄ ኮቪድ ትንሽ ጋብ እያለልን ሲመጣ በጣም ብዙ ያየነው የተመለከትነው ነገር በህብረተሰባችን ክሊኒክ እንደሚያስፈልግና የጤና ክትትሎች በጣም እንደሚያስፈልጉ ተገነዘብን። ስለዚህ ከነሱ ጋር እንዳለን ሌላ ኦርጋኒዜሽን፣ ሶስተኛ ኦርጋኒዜሽን አነጋግረን ሳተርደ ክሊኒክ ማለትም ቅዳሜ ቅዳሜ የሚከፈት የነጻ ክሊኒክ በኮሚኒቲያችን ለመክፈት ተነስተናል። እዛ ላይ ደግሞ አሁን እንግዲህ ትልቅ ስራ አለብን ዘንድሮ በሰሜን አሜሪካ የኢትዮጵያን ስፖርት ውድድር የሚካሄደው በዳላስ ነው ይል ፌዴሬሽኑ አስታውቋልና ይህን አጋጣሚ እንዴት ነው እንደተጠቀሙበት ያሰባችሁት? እንግዲህ እግር ኳስ መዋቅሩ በዚህ አመት ዳላስን በመምረጡ በጣም ደስ ብሎናል። ያው ከነሱ ጋራም ቦታ የመፈለግ አገልግሎትንም አብረን የመስራትንም አገልግሎትንም እየፈጸምን እንገኛለን። ከዚህም በኋላ ደግሞ ፕሬፐሬሽኑ ላይ የምንረዳቸው አብረን ኮላቦሬት የምናደርጋቸው ነገሮች በርካታ አሉ። ሁልጊዜም አሉ። አርባኛው የሰሜን አሜሪካ የእግር ኳስ ጨዋታ በመሆኑ ደግሞ ይሄ ትልቅ የታሪክ ቦታ መሆኑ የተጀመረው ዳላስ ስለነበረ እዚህ ተመልሰው መምጣቱ በጣም ደስ ብሎናል። እሷም ኩራት አለች ማለት ነው። እሷም ደግሞ ትንሽ ኩራት አለች። አሁን ለሁላችንም ኩራት ነው። እግር ኳሱ አርባኛውን አመት ያከብራል የኢትዮጵያን ዴይ ደግሞ ሰፕተምበር ሰከንድ እናተብል የሚካሄደው ሀያኛ አመቱን ያከብራል ስ በዚህ አመት ስለዚህ ሁለት ትልልቅ ነገሮች ዝግጅት ላይ እንገኛለን ማለት ነው። በዚህ አጋጣሚ የሰፈኔ ፕሬዚደንት አብይ ኑርልኝ እንደዚሁም ደግሞ ዘውገቃኘው የሰፈኔ ውስጥ ያገልጋይ ነው ለብዙ አመታት እንዲሁም ደግሞ የኢትዮጵያ ሬዲዮ የኢትዮጵያን ኮሚኒቲ ሬዲዮ ላለፉት ሰላሳ አመቶች ደከመኝ ሳይል እያንዳንዱን እሁድ የሚያዘጋጅልን እሱ ነው። እነሱ አብረውን ሆነው እንግዲህ የዚህን የሴፈኔን እንደውም ሌሎችም አብረው የሴፈኔ በዚህ አመት በጣም ደስ የሚል ሁኔታ ሆኖ እንደሚያልፍ እርግጠኛ ነኝ። በዚህ አጋጣሚ አሜሪካ ውስጥ ካሉ ክፍለ ግዛቶች ወይም አካባቢዎች ዳላስ የሚመጡ ሰዎች እየበዙ ነው የሚል ነገር ይነገራል እዚህ ሀገር ምንድን ነው ምክንያቱ ምንነው ዳላስ ምን አለ ዳላስ ምን አለ ዳላስ እንግዲህ ጠቅላላ አሜሪካዊ አሁን በአሁን ባለበት ሰዓት ስድስት ነጥብ ሰባት ቅድም እንዳልኩት ሚሊዮን ሰዎች አሉ ወደፊት ወደ አስራ ስድስት አስራ ሶስት እስከ አስራ ስድስት ሚሊዮን ድረስ ይደርሳል ይባላል ዳላስ በጣም ዲቨርስ የሆነ ኢኮኖሚ አለው ማለትም ሰርቪስ ብቻ ኢንዱስትሪ የአገልግሎት ኢንዱስትሪ ብቻ ሳይሆን የአይቲ ኢንዱስትሪ አለ፣ ሁሉ ብዙ ኢንዱስትሪ አለ። እና በኢኮኖሚ እንኳን አገር አለም በሚመታበት ሰዓት የቱ ታውዘንድ ኤት ሰዓት ዳላስ ያን ያህል አልተመታም፣ እንደሌላው ቦታ አልተመታም። እና ስቴብል የሆነ ኢኮኖሚ አለ። በጣም በርካታ ሀይስት ነምበር ኦፍ ፎርችን ፋይቭ ሀንድርድ ካምፓኒስ ማለትም በጣም ከፍ ያሉ ኮርፖሬሽኖች እዚህ ሄድኳርተራቸው እዚህ ነው፣ ዋና ጽህፈት ቤታቸው ዋና ጽህፈት ቤታቸው ማለትም። አሁን ሰምተህ ከሆነ ኤቲኤምቲ ብትል አሜሪካን ኤርላይንስ፣ ስቴት ፋርም፣ ሰቨን ኤለቨን፣ ፔፕሲ ኮላ፣ በጣም ብዙ ካምፓኒዎች፣ ቴክሳስ ኢንስትሩመንት አል ኦፍ ዊች ከፎርችን ፋይቭ ሀንድርድ ካምፓኒ የሆኑ በሙሉ ሄድኳርተራቸው ዳላስ ፎርት ወርት ውስጥ ነው እንግዲህ ሰውን የማሳተፍ በስራ አለም ላይ በየአይነቱ ስራ የማሳተፍ ሁኔታዎች አሉ እና እንትን ነው ጠንከር ያለ ኢኮኖሚ ስላለ ሰው ወደዚህ እየፈለሰ ይመጣል። ሌላው ነገር ደግሞ ቤት ለመግዛትም ከሌላው አሁን እየተወደደ መጥቷል። በጣም በጣም ህዝብ እየፈለሰ ወደዚህ እየመጣ ስለሆነ ነገር ግን ስትል አሁንም ቢሆን ከሌላው ከካሊፎርኒያ ከኒው ዮርክ ከዲሲ ትንሽ ሻል ይላል የቤት ዋጋ ስለዚህ እዚህ መጥቶ በተለይ ደግሞ ለእኛ ህብረተሰብ ሌላ ሀገር ኒውዮርክ ዲሲ ምናምን የምትሰማው ሁለት ሶስት ስራ እየሰራ ነው ሰው ህይወትን የሚቋቋመው እና እዚህ ሲመጣ ግን በአብዛኛው አንድ ስራ ይዞ በአንድ ስራ ህይወቱን መምራት እና ልጆቹን ማቅረብ ሁኔታዎች አሉ ስለዚህ ሰው ወደዚህ በጣም እየፈለሰ እየመጣ ነው በጣም አመሰግናለሁ ወይዘሮ አዲስ። ቴንኪው በጣም ስለ እድሉን ስለሰጠህን አመሰግናለሁኝ። እና ያው የሰፈኔ ለሳከሩ እንደምናያችሁ ተስፋ እናደርጋለን። በዳላስ ከተማም ያሉ በዚህ አጋጣሚ በጣም ማመስገን እንፈልገው እስካሁን ድረስ እዚህ ላደረሱ አባቶች፣ እናቶች ለአርባ ዓመት ኮሚኒቲውን አንድ ላይ አድርገው አሳስረው ይዘውን እዚህ ያደረሱን ሰዎች ምስጋና ለማቅረብ እፈልጋለሁ። እንዲሁም ደግሞ ለሁለተኛ ትውልድ ላሉ ሰዎች አቅም ላላቸው ፕሮጀክት ላይ ለመሳተፍ እውቀት ላላቸው መሳተፍ የሚፈልጉ ሰዎች ወደ ኮሚኒቲያችን ጥሪያችንን እናቀርባለን። በጣም በርካታ ስራዎች አሉና ግዛታቸውን ጎሽ ጎሻቸውን እንፈልጋለን። ጥሩ ነው። መልእክቶ ደርሷል ብለን ተስፋ እናደርጋለን። በጣም አመሰግናለሁ ወይዘሮ አዲስ። መልካም ጊዜ ወይዘሮ አዲስ ጥበቡ ከኛ ጋር ስለነበራቸው ቆይታ በጣም እናመሰግናለን። እንግዲህ ዝግጅታችንን ወደ ማጠቃልሉ ተቃርበናል። ከመሰናበታችን በፊት ግን አንድ ሙዚቃ መጋበዝ ይኖርብናል። እንግዲህ ሞቅ አድርገን ነው የጀመር ነው አሁንም ሞቅ እንዳለ እንድንጨርስ አድማጮቻችንን የሚካኤል በላይነህን ሳይሽ እሳሳለሁ ዜማ እንጋብዛቸዋ ይቻላል። ሚካኤል በላይነህ ይቀጥላል። በውደዴ እውነት ነው፣ ልቤም ካንች ጋር ነው፣ ውስጤን ነው እማም ነው I can't live No, ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርን። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና አደሩ።